በሶስት ወራት ጊዜ ውስጥ ሶስት ተከታታይ የአሸባሪዎች ጥቃት ያስተናገደችው የብሪታንያዋ ጠቅላይ ሚኒስትር ቴሬዛ ሜይ በለንደን ድልድይ የሰባት ንጹሐንን ሕይወት ከቀጠፈው የሽብር ጥቃት በኋላ በሰጡት መግለጫ ኢንተርኔት ጽንፈኝነትና አሸባሪነትን የማስፋፋት ሥራ እየሠራ ስለሆነ ዓለም አቀፍ ሕግ ሊበጅለት ይገባል ሲሉ የተናገሩት በቁጭት ነበር። የቴሬዛ ሜይ ንግግር ተከትሎ በርካታ ነቀፌታዎች ከተለያዩ አቅጣጫዎች ተሰንዝረዋል። የቴክኖሎጂ ባለሙያዎች ብሪታንያ የኢንተርኔት የስለላ አቅሟ ከፍተኛ መሆኑን በመጥቀስ የጠቅላይ ሚኒስትሯን ሀሳብ አጣጥለዋል። በኢንተርኔት ነጻነት ላይ የሚሰራ ኤሌክትሮኒክ ፍሮንቲር ፋውንዴሽን የተባለ ተቋም ቴሬዛ ሜይ ያቀረቡት ሀሳብ አሸባሪነትን የመመከት አቅም እንደማይኖረውና የሰላማዊ ዜጎችን የመናገር ነጻነት ሊሸብብ እንደሚችል ስጋቱን ሲገልጽ፣ የኢንተርኔት አገልግሎት አቅራቢ የቴሌኮም ተቋማት ደግሞ ተገልጋዮች ኢንተርኔትን እንዳያምኑት እክል እንደሚፈጥር አሳስበዋል። ምንም እንኳ የጠቅላይ ሚኒስትሯ ኢንተርኔትን የመቆጣጠር ሀሳብ የለንደኑን ጥቃት ተከትሎ መነገሩ ትኩረት ይሳብ እንጂ ቴሬዛ ሜይ መንግስታቸው ኢንተርኔት ላይ የሚያካሄደውን የስልላ ስራ እንዲያሳድግ ደጋግመው ሲወተውቱ ቆይተዋል። በቅርቡም በእንግሊዝ የኢንተርኔት ተጠቃሚዎችን መረጃ ለመሰለል የሚያስችል ህግ አውጥተው ተግባራዊ አድርገዋል። ከጆርጅ ዋሽንግተን ዩኒቨርሲቲ በቴክኖሎጂ ማኔጅመንት የተመረቀው የቴክኖሎጂ ባለሙያው ሰለሞን ካሳ ኢንተርኔት ባለሁለት ስለት ነው ይላል። ወይ ደግሞ ባለሁለት ስለት ነው፣ እንግዲህ ኢንተርኔት ቴክኖሎጂ እንደሌላ እንደ ብዙ አይነት የፈጠራ ግኝቶች ለደግም ለመጥፎም የሚውል ቁስ ነው፣ መጠቀሚያ ነው። አንተ እንዳደረግበት ነው። ጉተንበርግ የህትመትን ካመጣ በኋላ ምናልባት ከኢንተርኔትም በብዙ እጥፍ በአለም ላይ ብዙ አይነት ቅርጽ እንዲኖራት አለምን ያደረገ ፈጠራ ነው። ፐብሊሽንግ በልካም መጽሐፍ ተታትሞ እውቀት ተበትኖበታል። ክፉ ነገር ታትሞ ደግሞ ብዙ ብጥብጥን ሞቱን ማምጥቷል የህትመት ኢንቨንሽን። ስለዚህ ኢንተርኔትንም ዲጂታል አርገውና አምጣው። የዘርፉ ባለሙያዎች ኢንተርኔት በተለይም ማህበራዊ ሚዲያዎች ጽንፈኝነትና የሽብር ተግባራትን ለመስበክ ጥቅም ላይ እየዋሉ ቢሆንም ኢንተርኔትን መቆጣጠር አማራጭ መፍትሄ እንዳልሆነ ነው የሚከራከሩት። ጉግል፣ ፌስቡክና ትዊተር የቴሬዛን ሜይ ንግግር አስመልክተው በየፊናቸው መግለጫ አውጥተዋል። ትዊተር የአሸባሪነት ስራ በትዊተር መድረክ ላይ ቦታ እንደሌለው አሳስቦ በጎርጎሮሳዊ 2016 የመጀመሪያ መንፈቅ ዓመት ብቻ 400ሺህ ሐሰተኛ ተጠርጣሪ ተጠቃሚዎችን ከአገልግሎት ማገዱን ገልጿል። ትልቁ የኢንተርኔት ማሰሻና የዩቱብ ባለቤት የሆነው ጎግል ችግሩን ለመቅረፍ ከእንግሊዝ መንግስት ጋር ለመስራት ዝግጁ መሆኑን ሲያስረግጥ፣ ፌስቡክም ተመሳሳይ ምላሽ ሰጥቷል። ኢንተርኔትን መቆጣጠር ይቻላል ወይ የሚለው ቁልፍ ጥያቄ ነው። አሁንም ፕሬዚዳንት ትራምፕ በምርጫ ቅስቀሳቸው ወቅት ጽንፈኞች የሚጠቀሙባቸው የኢንተርኔት ገጾች እንዲዘጉ ቢወተውቱም ባለሙያዎች የማይቻል እንደሆነ ነው ሲናገሩ የቆዩት። ሰለሞንም ተመሳሳይ ሀሳብ አለው። ከባድ ነው። የኢንተርኔትን መቆጣጠር አትችልም ነው በዛ ውስጥ የሚታየውን ዌብሳይት እንኳን ዘጋለሁ ብትል በቴክኖሎጂ አጠራር ብላክ ሳይት የምንላቸው አሉ። ብላክ ሳይት ዲቴክት ማታረጋቸው ኢንክሪፕትድ የሆነ ሜሴጅ መተላለፍ ይችላል። ብዙ አሸባሪ ተቋማት እንዲሁም በፊት ለፊት አንተ በምታየው አይነት ዌብሳይት ላይ አደለም ያን ነገር የሚያተላለፉ በእነዚህ ብላክ ሳይቶች ውስጥ ሄደው ብዙ ቪፒን ታነሎች የምንላቸው አሉ። በጣም አንድ ዲቴክትድ የሆኑ ዌብሳይቶች አሉ። በነዚ ሁሉ ይጠቀማሉ። ምክንያቱም ከአንድ ክፍል ያሉት ከሌላኛ ክፍል ካሉት ጋር በዚህ መንገድ የሚገናኙ ቴክኖሎጂ ያን አቀላቅፎላቸዋል። ክረው ዘገባ አክመል ነጋሽ ቶሮንቶ